with SBS radio Ethiopia wants Ethiopia democracy. Ethiopia wants Ethiopia peace. peace. Ethiopia, shall Ethiopia shall prevail. We Africans We also have a dream. በደቡብ አውስትራሊያ አደላይድ የሚኖሩ ኢትዮጵያውያንና ኤርትራውያን አሜሪካና ሌሎች ምዕራባውያን ሀገሮች በኢትዮጵያ ላይ የሚያደርጉትን ጫናና ጣልቃ ገብነት በመቃወም ቅዳሜ ዲሴምበር አራት ቀን ሰላማዊ ሰልፍ አካሄዱ። በቃ ዓለም አቀፍ ዘመቻ አካል የነበረውን ሰላማዊ ሰልፍ በተመለከተ በደቡብ አውስትራሊያ የኢትዮጵያ ኮሚኒቲ ቃል አቀባይ አቶ ጥላይዱባለ ስለቀዳሚው ስለ ቅዳሜው ሰላማዊ ሰልፍ እንደሚከተለው ይገልጻሉ የሰላማዊ ሰልፍ ዓላማ በመላው ዓለም ኢትዮጵያውያን የሚያደርጉት የኖ ሞር ወይንም በቃ እንቅስቃሴ ቀጣይ አካል ሲሆን ሰልፈኛው የሚከተሉትን ዋና ዋና ሀሳቦች በሰልፉ ላይ አንጸባርቀዋል የቲፒኤልኤፍ ና የኦነግ ሸኔ ጥምረት የሆኑ ቡድን በአማራውና በአፋሩ ህዝብ ላይ ያደረሱትን ወረራና ጭፍጨፋ እንዲሁም በሕፃናትና ሴቶች ላይ ያደረሱትን ዘግናኝ ኢሰብአዊ ጾታዊ ጥቃትና አስገድዶ መድፈር ብሎም የንብረት ውድመትን እና ዘረፋን በመቃወም እንዲሁም ሰላም ወዳድ ከሆነው የኢትዮጵያ ሕዝብ ጎን በመቆም በኢትዮጵያ ላይ አንዳንድ የውጭ መንግስታትና ዓለም አቀፍ የዜና አውታሮች በሐሰት ፕሮፓጋንዳ የኢትዮጵያን ገጽታ ለማጠልሸት ከሚያደርጉት ዘመቻ እንዲቆጠቡ ለማሳሰብ ብሎም ኢትዮጵያ ለመጀመሪያ ጊዜ በዲሞክራሲያዊ የመሰረቱትን መንግስት በሀይል ወይንም በማናቸውም መንገድ ለማስወገድ አንዳንድ ምዕራባውያን ሀገሮች በኢትዮጵያ የውስጥ ጉዳይ ገብተው የሚሰጡትን ድጋፍ በጽኑ በመቃወም በዶክተር አብይ ለሚመራው መንግስት ያላቸውን እውቅናና ድጋፍ ለመግለጽ የተደረገ ሰልፍ ነበር። ሰልፈኞቹ በአሁኑ ወቅት ከኢትዮጵያ አፍራሽ ኃይሎች ጋር በየተራራውና በየዱር ገደሉ እየተዋደቀ ላለው የኢትዮጵያ መከላከላ መከላከያ ሰራዊት ለአማራው እና አፋር ልዩ ኃይልና ህዝባዊ ሰራዊት እንዲሁም ለአማራ ፋኖዎች አሉን አድናቆትና ክብር ገልጸው ከጎናቸውም በደጀንነት እንደተሰለፉም አረጋግጠዋል። በመጨረሻም በሰልፉ ማጠናቀቂያ ወይዘሪት አሁንም አበበ የወቅቱን የኢትዮጵያን ተጨባጭ ሁኔታ በኢትዮጵያ ላይ እየተደረገ ያለውን ዓለም አቀፍ ተጽዕኖ ለአውስትራሊያ መንግስትና ህዝብ አስረድታ australia has begun in the Ethnic politics is the root cause of this war. Our people, our country, deserves the hope for a better life and a brighter future. We must stand together now, unflinchingly, to protect our independence and serenity. It is up to us. We are all Ethiopia. Without Amara, there is no Ethiopia. Without Oromo, there is no Ethiopia. Without Tigray, there is no Ethiopia. These labels were given to us. By the last government to systematically divide us, but we are one family, one group of people, one nation under God, and a new age will dawn for us—one of pride, one of prosperity, and one of peace. It has to. Long live Ethiopia. Oh. <laughs> ፕሮግራሙ በደቡብ አውስትሬሊያ ፓርላማ ህንጻ ፊት ለፊት በድምቀት ተጠናቋል። ከዚህም በተጨማሪ በአደላይት ኢትዮጵያ ኮሚኒቲ በወሎና አካባቢው በጦርነት ለተፈናቀሉ ወገኖች የአምስት መቶ ሺህ ብር እርዳታ በማሰባሰብ በደብረ ብርሃን መድኃኔ ዓለም ትምህርት ቤት ለተጠለሉ ወገኖች አስፈላጊ የሆኑ የምግብ ዱቄትና ፍራሽ በእርዳታ አበርክተዋል። እርዳታውን በጋዜጠኛ መዓዛ በኩል የተከፋፈለ ሲሆን ለዚህ በጎ አድራጎት ስራ የተባበረችንን ጋዜጠኛ መዓዛን ከልብ እናመሰግናለን።